አዛይ ኒዴ ጄቦ የአነስተኛውን የሕክምና ጣቢያ በራ እንኳኩተው ገቡ። አንዲት የጤና ረዳት አንድ እጁ ላይ ጉዳት የደረሰበትን ሰው ታክማለች። በዚህ የሕክምና ጣቢያ አደጋ የደረሰባቸው እንዲሁም በአእምሮ ሕመም የሚሰቃዩ ሰዎችን ማየቱ እየተለመደ መሆኑን የአጋዴዝ የስደተኞች መጠለያ ማዕከል ተጠሪ ኦዛይኒ ዴጄቦ ይናገራሉ። አብዛኞቹ አጋዴዝ የሚገኙት ከሊቢያ በኩል የሚመጡ ስደተኞች ናቸው። በዚህ የስደተኞች መጠለያ የሚኖሩ ሁሉ ወደ መጡበት ወደ ሀገራቸው መመለስን ይሻሉ። ለዚህ ምክንያቱ ከአጋዴዝ የትም መሄድ ስለማይችሉ፣ በሊቢያ ሳሉ ከፍተኛ የመብት ጥሰት ስለተፈጸመባቸው ነው። ለምሳሌ የ39 ዓመቱ ላይቤሪያዊ ሞሲስ ወደዚህ የመጣው ከነዚህ በአንዱ ምክንያት ነው። የሞሲስ የስደት ህይወት ተሞክሮ ከብዙዎች ጋር ተመሳሳይ ነው። ሞሲስ በሀገሩ በላይቤሪያ ስራ ባለማግኘቱ ነበር እንደምንም ገንዘብ አጠራቅሞ ወደ ሊቢያ የተጓዘው። በሊቢያም ስራ እየሰራ ገንዘብ ለቤተሰቦቹ ወደ ላይቤሪያ ይልክ ነበር። አንድ ቀን አለ ሞሲስ፣ ከምሰራበት ቦታ ፖሊስ ይዞ ወደ ኒጀር ጠረፍ ወሰደኝ። እዚህ ለመድረስ አንድ ሺ ዶላር ከፍያለሁ በእጄ ላይ አሁን ምንም ገንዘብ የለም የምመገበው እንኳን አጥቼ ነበረ በመንገድ ላይ ያለኝን ነገር ሁሉ ስልኬን ሳይቀር ዘርፈውኛል ከዚያም ሞሲስ አጋዴስ ስለሚገኘው አለም አቀፍ የስደተኞች መጠለያ ሰምቶ በመጠለያው ጣቢያ ኑሮውን ጀምሯል በኒጀር መዲና ኒያሚ ላይ የሚገኘው የዓለም አቀፉ የፍልሰተኞች ድርጅት የአይኦኤም ዋና ተጠሪ ጉስፔሉ ፕሬት በጎርጎሮሳዊ 2016 ዓ ም በርካታ ስደተኞችን ወደ ሀገራቸው እንዲመለሱ ረድተናል ሲሉ ገልጸዋል። በ2016 ዓመተ ምህረት በራሳቸው ፍላጎት ወደ ሀገራቸው ለሚመለሱ ከ5000 ለሚበልጡ ሰዎች እርዳታ ሰጥተናል። ይህ ቁጥር ከ2015 ዓ ምቱ ጋር ሲነጻጸር በሶስት እጥፍ ይበልጣል። ሉፕሬት መስሪያ ቤታቸው ወደ ሀገራቸው መመለስ የፈለጉ ስደተኞችን በሀገራቸው መቋቋም እንዲችሉ እርዳታውን መስጠት እንደሞከረ ተናግረዋል። ከአውሮፓ ሕብረት ጋር አንድ አዲስ የፊናንስ ውል ላይ ደርሰናል። በመሆኑም በውሉ መሰረት በ14 ሀገራት ስራውን ተግባራዊ ማድረግ እንችላለን የሚል ተስፋ አለን። ይህ ማለት ደግሞ ስደተኞቹ በተለያዩ ቦታዎች ላይ ይገኛሉ። አሁን እኛ ማድረግ ያለብን የስደተኞቹን መነሻ ሀገራት አኗኗርና ሕይወት ለማስተካከል መስራት ነው። በውሉ መሰረት በ14 ሀገራት መርሃ ግብሩን ለማስፈጸም 100 ሚሊዮን ዩሮ የተመደበ ሲሆን መርሃ ግብሩ በተለይ በቅድሚያ በምዕራብ አፍሪካ ሀገራት ውስጥ ተግባራዊ እንደሚደረግ ተመልክቷል። በአጋዴዝ እንደሚገኘው የአይኦኤም ማዕከል ሁሉ ኒያሚ በሚገኘው አይኦኤም ማዕከልም ወደ ሀገራቸው መመለስ የሚ የሚሹ አሊያም መመለስ ያለባቸው በርካታ ስደተኞች ይገኛሉ። ከስምንት ወር በፊት ከጋምቢያ የተሰደደው ወጣት ባካሪ ማኔ ለጉዞ የሚሆነውን ገንዘብ አሰባስበው የሰጡት ቤተሰቦቹ ናቸው። ባካሪ ማኔ በስደት መንገድ ላይ ሳለ ገንዘቡን በመጨረሱ ቤተሰቦቹ በሀብትነት ይዘውት የነበረውን መሬት ሸጠው ልከውለታል። ባካሪ በዚህ ገንዘብ ከሀገሩ ከጋምቢያ ተነስቶ ሊቢያ ድረስ ብቻ ነበር መድረስ የቻለው። ሁልጊዜ የማስበው ቤተሰቦቼ እንዴት እንደሚሰቃዩ ነበረ። እነሱን ደስተኛ ለማድረግም ነው ለስደት የበቃሁት፣ ግን እንደ ፍላጎቴ አልተሳካልኝም። ያ ደግሞ እኔን በጣም በጣም ጎድቶኛል። ቤተሰቦቼን ለመርዳት ቢያንስ አሁን እዚህ ኒጀር ውስጥ ስራ ባገኝ ጥሩ ነበረ። ግን አሁን ወደ ሀገሬና ወደ ቤተሰቦቼ መመለሱ በጣም ፍርሃት አሳድሮብኛል። ባካሪ ማኔ እንደ ተሸናፊ ወደ ሀገሩ ለመመለስ መዘጋጀቱ በፍርሃት አሸማቆታል። አይኦኤም በሀገሩ በጋምቢያ ይርዳው አይርዳው ግን በእርግጥ የሚያውቀው ነገር የለም። የአይኦኤም ቃል አቀባይ ሞኒካ ግሬክ በበኩላቸው በእርግጥ እርዳታው በቅድሚያ ለሴቶች ህጻናት፣ አሊያም ደግሞ በራሳቸው መንቀሳቀስ መንቀሳቀስ የማይችሉ እርዳታ የሚያስፈልጋቸውን ሰዎች ያካትታል። በጎርጎሮሳዊው 2016 ዓም ብቻ በአማካኝ 420 ስደተኞች ወደ ሊቢያና አልጄሪያ ተሰደዋል።